ቀድሞ የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ በነበሩት በአቶ ዮናታን ተስፋዬ ላይ አቃቤ ሕግ ያዘጋጃቸው ምስክሮች መሰማት እንደማያስፈልጋቸው ፍርድ ቤት ወሰነ። ለብይንም ተለዋጭ ቀጠሮ ተሰጥቷል። አቶ ዮናታን ያቀረቡት አዲስ አቤቱታም በጽሁፍ እንዲገባ ፍርድ ቤቱ አዟል። መለስካቸው አመሀ ዝርዝሩን ይዟል። በቅሊንጦ ማረሚያ ቤት ሰብአዊ መብታችን ተጥሷል በሚል ላለፉት ዘጠኝ ቀናት በረሃብ አድማ ላይ ከነበሩት ዘጠኝ ሰዎች መካከል አንዱና ቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ በነበረው አቶ ዮናታን ተስፋዬ ላይ አቃቤ ሕግ ቆጥሯቸው የነበሩት ሁለት ምስክሮች እንዳይሰሙ ፍርድ ቤቱ በየነ። ቀደም ሲል በነበረው የክርክር ሂደት እነዚህ ምስክሮች ዛሬ ቃላቸውን ለፍርድ ቤቱ እንዲሰጡ ይጠበቅ የነበረ ቢሆንም አቃቢ ሕግ የሚመሰክሩበትን ጭብጥ ለፍርድ ቤቱ በገለጸበት ወቅት የተከሳሽ ጠበቃ ባቀረቡት ተቃውሞ ሳቢያ ፍርድ ቤቱ ወደዚህ ውሳኔ ደርሷል። አቃቢ ሕግ ሁለቱ ምስክሮች የሚያስረዱት ጭብጥ በተከሳሽ ላይ የቀረቡትን የማስረጃ ጽሑፎች ከተከሳሽ ፌስቡክ አድራሻ ሲወጡና ሲታተሙ ቆመው የተመለከቱ መሆናቸውን ነው ብሏል። የተከሳሽ ጠበቃ ግን በማስረጃነት አቃቢ ሕግ በተከሳሽ ላይ ያቀረባቸው ጽሑፎች ከእሱ ፌስቡክ አድራሻ የተገኙ መሆናቸውን ክዶ አልተከራከረም ብለዋል። ባልተካሄደ ጉዳይ ላይ የምስክሮችን ቃል መስማት የፍርድ ቤቱን ጊዜ ከማባከን ሌላ ምንም ጠቀሜታ የለውም ሲሉም ተከራክረዋል። አቃቤ ሕግ በመጀመሪያ ላይ የተከሳሽ ጠበቃ የአቶ ሽብሩ በለጠን ክርክር ቢቃወምም የኋላ ኋላ ተከሳሹ ጽሑፎቹ ከፌስቡክ አድራሻው መውጣታቸውን ፈቅዶ ካመነ ተቃውሟችንን አንስተናል ብሏል። ፍርድ ቤቱም የአቃቤ ሕግ ምስክሮችን ሳይሰማ አልፏል። አክሎም ከአቶ ዮናታን ተስፋዬ የፌስቡክ አድራሻ ታትመው የወጡትን ጽሑፎች ይዘት ፍርድ ቤቱ መርምሮ የተከሰሰበትን ወንጀል ያቋቁማሉ ወይንም አያቋቁሙም የሚል ብይን ለመስጠት ለሐምሌ 28 ቀን 2008 ዓ ም ቀጠሮ ቆርጧል አቶ ዮናታን ተስፋዬ በማረሚያ ቤቱ እየተፈጸመብኝ ነው ያለውን የመብት ጥሰትም ለፍርድ ቤቱ አቤት ብሏል ጠበቃው አቶ ሽብሩ በለጠም ለፍርድ ቤቱ እንዳብራሩት አቶ ዮናታን ተስፋዬ ታራሚ እንዳልሆነና በፍርድ ቤቱ ትዕዛዝ በማረፊያ ቤት እንደሚገኝና ተከሳሹ ፍርድ ቤቱ ባለው አኳኋንም መያዙን ማረጋገጥ አለበት ካሉ በኋላ በአሁኑ ጊዜ ቀደም ሲል ቀርቦ ከነበረው አቤቱታ ማለትም በጨለማ ቤት ከማቆየት በተጨማሪ ከሌላው እስረኛ በተለየና አርሎን በሚያሳይ መልኩ በዘመድ የሚጎበኝበት ጊዜ በጣም አጭር መሆኑን ለፍርድ ቤቱ ገልጸዋል። ፍርድ ቤቱም ይህንኑ አቤቱታ በጽሑፍ እንዲያቀርብ አዞ ውሳኔ እንደሚሰጥበትም ገልጿል። አቃቢ ህግ ከአራት ወራት በፊት በአቶ ዮናታን ተስፋዬ ላይ የሽብር ወንጀል ክስ እንደመሠረተበት ይታወሳል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ